በቀውስ ጊዜ የሚሰጡ መረጃዎች ያለ ምንም አሻሚ ትርጉም ወደ ማህበረሰቡ መድረሳቸውን ለማረጋገጥ ተደጋጋሚ ጥናት ማድረግ እንደሚገባ የኮሚኒኬሽን ባለሙያዎች ያሳስባሉ። በዚሁ በመረጃ አሰጣጥ ችግር ምክንያት ተቀዛቅዞ የነበረው የአሳ ገበያ ደግሞ መሻሻል ማሳየቱን በባህር ዳር ከተማ የሚገኙ አሳ አስጋሪዎችና ነጋዴዎች ተናግረዋል። ከሳምንት በፊት እነዚሁ ነጋዴዎች አሳ መብላት ለኮቪድ-19 ያጋለጣል በሚል በተዛባ መረጃ ምክንያት ለኪሳራ መዳረጋቸውን የሚገልጽ ዘገባ ማስደመጣችን ይታወሳል። አስቴር ምስጋናው የአካባቢውን የንግድ እንቅስቃሴ ተመልሳ ቃኝታለች። በተከታዩ ዘገባ ደግሞ ሙሉን ታሰማናለች። የኮሮና ቫይረስ ከተከሰተ ጊዜ ጀምሮ በብዙ የንግድ ተቋማት ላይ ከፍተኛ ኪሳራ እያደረሰ ይገኛል። በባህር ዳር ከተማ የሚገኙ በአሳ ንግድ ላይ የተሰማሩ ነጋዴዎችን በመሰል የኪሳራ ሁኔታ ውስጥ እያለፉ ነው። አሳ መመገብን በተመለከተ የተሳሳተ መረጃ በመሰራጨቱ በዘርፉ የተሰማሩ በርካታ ነጋዴዎች ኪሳራ ውስጥ መግባታቸውን ከሳምንታት በፊት መዘገባችን ይታወሳል። የባለሙያዎችንና የጤና ሚኒስቴር የስራ ኃላፊ አስተያየት ጭምር የተካተተበት ይህ ዘገባ የተሳሳተውን ግንዛቤ ያጠራል። በጤና ነበረ ሚኒስቴር የሕብረተሰባችን ያልበሰሉ የአሳ ምርቶችን እና ሙሉ በሙሉ አሳን እንዳይመገብ አላለን። ያልበሰሉ ግን መብሰል አለበት። የአሳ ምግቦችን ስንመገብ አስለን መጠቀም እንችላለን። ያልበሰሉ የአሳ ምርቶችን ግን መቀደም አይመከርም። ይህ ዘገባ አየር ላይ ከዋለ በኋላ በባህር ዳር ከተማ ወደሚገኙ አሳ ቤቶች ተዘዋውሬ ተመልክቻለሁ። የአሳ ጀልባዎች ከሀይቁ አሳ ይዘው በሀይቁ ዳርቻ ቆመዋል። አሳ ጣቢዎችም ሆነ ሌሎች የጉልበት ሰራተኞች በስራ ላይ ናቸው። በምግብ ቤቶችም ላይ ሰዎች እየተመገቡ ተመልክቻለሁ። የምግብ ቤት ባለቤቱና ባለፈው ያነጋገርኩት ጌትነት አየልኝ ዛሬ ገበያው መሻሻል እያሳየ መሆኑን ይናገራል። መጀመሪያ ላይ የተሰራው ማስታወቂያ እኔ አሳ እንዳይበላ ምናምን የሚል ማስታወቂያ ተሰርቷል፣ ይመስለኛል። ከዛ በኋላ እኛ አቁመን የነበረ አስጋሪ ሁሉም ሰው አቁሞ ነው የነበረ። አሁን ግን ከትንሽ ቀን ወደዚህ የተሻለ ነው። አሳ በስሎ እንደ ማንኛውም ስጋ መክ ነገሮች አሳ በስሎ ይበላል ተብሎ ተነግሯል መሰለኛ እና በዛ ምክንያት ይመስለኛል ሰው ትንሽ ትንሽ ተበክቶ ይመጣል። አቶ አየለን ነውጤ የባህር ዳር ከተማ ነዋሪ ሲሆኑ የኮሚኒኬሽን ባለሙያ ናቸው። እንደ ኮሮና ያሉ በማህበረሰብ ውስጥ ቀውስን የሚፈጥሩ ክስተቶች ሲፈጠሩ መረጃዎች አሻሚ ትርጉም እንዳይኖሯቸው ቶሎ ቶሎ መፈተሽ ይገባል ይላሉ። ለምሳሌ እንደ ኮሮና አይነት ፓንደሚክ የሆኑ በሽታዎች በሚኖሩበት የመረጃ አሰጣጥ ስርዓት ዋናው በሽታውን ለመከላከል በሚያስችል ውጤት በሚያመጣ መልኩ የሚሰጡ የመረጃ ስርአቶች መኖር አለባቸው ህዝቡ ለውጥ እንዲያመጣ የሚያደርግ መረጃዎች መሰጠት አለባቸው። በሌላ በኩል ደግሞ የማስተማር አይነት ተጨመረበት መሆን አለበት ነገር የእኔ ጊዜ የሚሰጡ መረጃዎች አንድ ጊዜ የተቀረጹ ፎርማት ሊሆኑ መረጃዎችን መልቀቅ ሳይሆን በየጊዜው ያሉ ለውጦችን፣ የአስተሳሰብ ለውጦችን በተለያየ መልኩ እየተፈተሹ የሚታዩ የተዛቡ አመለካከቶች የሚመጥን መረጃዎች መሰጠት ያለባት። ለምሳሌ መጀመሪያ ችግሩ እንደተከሰተ አካባቢ ምን አይነት የተዛቡ አስተሳሰቦች ህዝቡ ውስጥ አለ ተብሎ በመለስተኛ ጥናቶች ተለይቶ ኢሚዲትሊ ያንን ሊያስተካክል የሚችል መረጃ መስጠት አለበት። ከተወሰነ ጊዜ በኋላ ደግሞ እንደገና ቴስት ተደርጎ አሁንስ ለምሳሌ ኮሮና እንደ ምሳሌ ብንወስድ ለኮሮና መተላለፊያ መንገድ ያለው የተዛባ ምን ነገር አለ የሚለውን ቴስት ተደርጎ ያንን የተዛባ መንገድ ችግር በሚያርም መልኩ የሚሰጥ መረጃ መሆን አለበት እና ዓለም ጤና ድርጅትም እንደገናም ሴንተር ፎር ዲዚዝ ኮንትሮል የአሜሪካው ድርጅት ከዚህ በፊት ከተከሰቱ ፓንደሚኮች ተነስቶ የሚመክራቸው ዋና ዋና የመረጃ ስጣት ስርዓቶች እነዚህ ናቸው። ለዚህ አንዱ ማሳያ ደግሞ አሳ መመገብን በተመለከተ የተሰራጨው ግልጽ ያልሆነ መረጃ መሆኑንና እርሳቸውም የተዛባ አመለካከት ይዘው እንደነበር ይናገራሉ። ሚዲያው የዘገበበት መንገድ እኔም ሌላውም ሰውም የተረዳው አሳ ኮሮና እንደሚያስተላልፍ እንጂ ጥሬ የሆነ ነገር ያልበሰለ ምግቦች የከብት ሊሆን ይችላል፣ የአሳም ሊሆን ይችላል ሊያስቴ ማስተላለፍ እድል እንዳላቸው ከበሰለ ግን ብዙም የተለየ ችግር እንደማያመጣ ግልጽ ሆኖ መረጃው ባለመሰጠቱ ምክንያት እኔን ጨምሮ ሁሉም ሰው የተዛባ መረጃ ይዞ ነበር። ይሄ ባለሙያዎቹ የምናምን ችግር ሳይሆን ክሊር የሚዲያ ተቋማት ችግር ነው። እንዲህ አይነት መረጃዎች ሲሰጡ በደንብ ጥረትሮ ህዝቡን ወደ ተዛባ መንገድ ውስጥ እንዳያስገቡት በሚያስችል መልኩ እንግዲህ በሁለት መልኩ ነው። በአንድ በኩል ህዝቡ ተዘናግቶ ለበሽታው እንዳይጋለጥ የሚያደርግ የተዛባ መረጃ እንዳይሰጥ ጥንቃቄ መደረግ አለ። በሌላ በኩል ደግሞ በጣም ፍርሃት ውስጥ ጭንቀት ውስጥ የሚከት የተዛባ መረጃ ተሰጥቶ አጠቃላይ ኢኮኖሚውንም የማህበረሰቡንም ሁለንተና የሆነ ግንኙነት ችግር ውስጥ የሚከታይነት መረጃ መሰጠት የለበትም። ሁለቱም ባላንስ ማድረግ ይጠይቃል። ትልቁ ነገር ጊዜ ተሰጥቶ በተጣራ ቁጥር፣ ጊዜ ተሰጥቶ መረጃዎች በተሰባሰቡ ቁጥር፣ አስፈላጊ የመረጃ ሶርሶች በተጠየቁ ቁጥር፣ ክሮስቸክ በተደረጉ ቁጥር ጥሩ የሆነ መረጃ፣ ጥሩ የሆነ ዜና፣ ጥሩ የሆነ ትንታኔ ይዞ መውጣት ይቻላል። ግን በተለመደ የሚዲያ ሩቲን ቶሎ አሯርጦ ዜናዎቹን ሰርቶ አየር ላይ ለመዋል የሚደረጉ ጥረቶች የተዛቡ መረጃዎች የመተላለፍ እድላቸው ሰፊ ነው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ባህርዳር።